sp's audio is supported by advertising ryan reynolds here from mint mobile with a message for everyone paying big wireless way too much please for the love of everything good in this world stop with mint you can get premium wireless for just $15 a month of course if you enjoy overpaying no judgments but that's weird okay one judgment anyway give it a try at mintmobile.com slash switch upfront payment of $45 for three-month plan equivalent to $15 per month required intro rate first three months only then full price plan options available taxes and fees extra see full terms at mintmobile.com <laughs> እነሆ የኢትዮጵያና ሶማሊያ መሪዎችን የአንካራ ስምምነት ተከትሎ የሁለቱ ሀገራት የቴክኒክ ተደራዳሪዎች በተርኬ ንግግር ጀምረዋል። ቀደም ሲልም በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የተርኬ ምክትል የውጭ ጉዳይ ሚኒስትር ቡርሃንቲን ዱራን ጥር 29 የቴክኒክ ሂደቱን ድርድር አስመልክተው ተነጋግረዋል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሶማሊያ ፕሬዚደንት ሐሰን ሼህ መሐመድ የተፈረመው የአንካራ ስምምነት የኢትዮጵያን የባህር መዳረሻ ማግኘትና የሶማሊያን የግዛት ሉዓላዊነት ጥያቄ ያካተተ ሲሆን ቴክኒካዊ ድርድሩ በአራት ወራት ውስጥ እንዲጠናቀቅም ማሰሪያ ተበጅቶለታል። በዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና በዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ መካከል የተጀመረው ሰጥ አገባ ውጥረቱ ኑሯል። አቶ ትራምፕ በማኅበራዊ ሚዲያ ገጻቸው የዩክሬኑን መሪ ምርጫ ያላካሄደ አምባገነን፣ ዩናይትድ ስቴትስ ለዩክሬን ከሩሲያ ጋር እያካሄደች ላለችው ጦርነት ያደረገችውን እርዳታ አላግባብ የተጠቀሙና ከቶውንም ጦርነቱን ባልጀመሩም ነበር ብለዋል። አቶ ትራምፕ ይህን ያሉት አቶ ዜሌንስኪ ዶናልድ ትራምፕ ስለ ዩክሬን ወረራ እየተናገሩ ያሉት የሩሲያን አሳሳች መረጃ በማስተጋባት ብለው በአደባባይ ከተናገሩ በኋላ ነው። በሌላም በኩል የሩሲያው ፕሬዚደንት ቭላዲሚር ፑቲን የአውሮፓ መሪዎች የዩክሬን ጦርነትን ለመግታት በሩሲያና ዩናይትድ ስቴትስ መካከል እየተካሄደ ያለው ውይይት በስጋት አወራጭቷቸዋል ብለዋል። አክለውም ዩክሬን ከድርድሩ እንደማትገለል የገለጹ ሲሆን የአውሮፓ መሪዎች በሩሲያና ዩናይትድ ስቴትስ መካከል ጣልቃ ለመግባት የሚያደርጉት ድርጊት ክብር የጎደለው ነው። አቶ ትራምፕ ከአውሮፓ ጋር እያደረጉት ያለው አቀራረብ አድናቆት የሚቸረው ነው ሲሉ በማሞካሸት ተናግረዋል። የአውስትሬሊያ የሀገር ውስጥ ደህንነት ድርጅት ዋና ዳይሬክተር ማይክ በርጅስ ሕጻናት አደገኛ በሆኑ የኦንላይን ስርጭቶች ኢላማ እንደሆኑና በአልጎሪትም ኃይል ስርጭቶቻቸውን የሚገፉ የማህበራዊ ሚዲያ ኩባንያዎች ድርጊቶቹን ለመግታት ትልቅ ሚና እንደሚጠበቅባቸው ገልጠዋል አቶ በርጂስ በዓመታዊው የአደጋ ግምገማ ንግግራቸው የደህንነት ድርጅቱ ባለፈው ዓመት ታስበው የነበሩ አምስት የሽብር ጥቃቶችን ማክሸፍ መቻሉን አመልክተው ሁሉም ጥቃቶች ሊካሄዱ የነበሩት በልጆች አማካኝነት እንደነበር ተናግረዋል። የአውስትሬሊያ የአውስትሬልያ የሥራ አጥነት ቁጥር በመጠኑ ከፍ አለ። በወርሃ ጃንዋሪ የሥራ አጥነት ቁጥር ከ4.0 ፐርሰንት ወደ 4.1 ፐርሰንት ከፍ ብሏል። በወርሃ ጃንዋሪ 44,000 ሥራዎች የታከሉ ሲሆን አንድም የሥራ ተሳትፎ በማድረግ አሊያም አበክረው ሥራ የሚፈልጉ ሰዎች ቁጥር በመጨመሩ የሥራ እንቅስቃሴ 67.3 ፐርሰንት ደርሷል። ፖድካስቶችን ለማድመጥ ኤስቤስ አምሐሪክን ይከተሉ ወይም ኤስቤስ ዶት ኮም ዶት ዩ አምሐሪክ ድረገጽን ይጎብኙ።